የተባበሩት መንግስታት ድርጅት የስነ ሕዝብ ክፍል ዩኤንኤፍፒኤ ባወጣው ሪፖርት እንደገለጸው በማደግ ላይ ባሉ ሀገሮች 222 ሚሊዮን ሴቶች የእርግዝና መቆጣጠሪያና ሌሎችም የቤተሰብ ምጣኔ አገልግሎቶችን በበቂ አያገኙም። አራት ቢሊዮን ዶላር በዓመት ቢመደብ ይላል ሪፖርቱ፣ እነዚህ ሴቶች ጠቃሚ የሆኑ የስነ ተዋልዶ መረጃዎችን አግኝተው ያልተፈለጉ እርግዝናዎችንና አደገኛ የጽንስ ማቋረጥን እንዲከላከሉ በማድረግ ህይወትን ለማትረፍ ይቻላል። በተጨማሪም የቤተሰብ ምጣኔ አገልግሎት መስፋፋት ጥሩ የምጣኔ ሀብት ጠቀሜታ እንዳለውም ተረጋግጧል ሲል ሪፖርቱ አክሏል። በአውሮፓ ከበርቴ ሀገሮችና በሰሜን አሜሪካ ቤተሰቦች የሚወልዷቸውን ልጆች ቁጥር በመቀነሳቸው ጥቅም ካገኙበት ቆይተዋል። ይኸው በማደግ ላይ ባሉትም ሀገሮች ሊሰራ የሚችል እርምጃ ነው በማለት ሪፖርቱ አያይዞ ያብራራል። ዳያን ስቲዋርት የዩኤንኤፍፒኤ የማስታወቂያና የውጭ ግንኙነቶች ክፍል ኃላፊ ናቸው። በእስያ ኢኮኖሚያቸው በእጅጉ ባደገ ሀገሮች ለአንድ ሶስተኛው እድገት ምክንያቱ የቤተሰብ ምጣኔ አገልግሎት ለህዝብ በይበልጥ መዳረሱ መሆኑን ይናገራሉ። የልጆቻቸውን ቁጥርና መቼ መውለድ እንደሚጀምሩ መወሰንንም ይጨምራል። ይህ ደግሞ በብዙ ሀገሮች ውስጥ የሰዎችን አኗኗር በከፍተኛ ሁኔታ ለውጦታል። በቤተሰብ ምጣኔ መሰረት ረጅም ዕድሜ መኖርና የተሻለ ኑሮን መምራትም ችለዋል። የቁጠባቸው መጠን በእጅጉ በመጨመሩ ምክንያትም በምጣኔ ሀብት እድገቱ ውስጥ ትርጉም ያለው ነዋይ ማፍሰስ የሚያስችል የቤተሰብ ቁጠባ በልማቱም ላይ በጉልህ የሚታይና እያደገ የሚሄድ ለውጥ አስከትሏል። ከሰሐራ በስተግርጌ ባሉ የአፍሪቃ ሀገሮች ግዙፍ የሆነ የቤተሰብ ምጣኔ አገልግሎት እጥረት መኖሩን የጠቆመው ሪፖርቱ በምዕራብ አፍሪቃ ለምሳሌ በቻድና በኒጀር ዘመናዊ የእርግዝና መከላከያ አቅርቦት ለማግኘት ከፍተኛ ችግር እንዳለ አስረድቷል። የቤተሰብ ምጣኔ ሀገሮችን ከድህነት በማላቀቅ ረገድ ጠቀሜታ እንዳለው ዩኤንኤፍፒኤ አጥብቆ ያስገነዝባል። በቅርብ የተካሄደ አንድ ጥናት በናይጄሪያ ሴቶች የሚወልዷቸውን ሕፃናት ቁጥር በቀጣዮቹ 20 ዓመታት ያንዷ ሴት ልጆች በአንድ እንኳ ቁጥራቸው ቢቀንስ የሀገሪቱ ምጣኔ ሀብት ቢያንስ በ30 ቢሊዮን ዶላር እንደሚያድግ ተንብየዋል። በታዳጊ ሀገሮች በቂ የእርግዝና መከላከያ ለማቅረብ በዓመት ቢያንስ 1.8 ቢሊዮን ዶላር መመደብ እንዳለበት ሪፖርቱ አስታውቋል። ይህ አስፈላጊ ሆኖ ሳለ ስቲወርት አያይዘው እነዚህን የሥነ ተዋልዶ መሳሪያዎች ለሕዝቡ እንዳይዳረሱ የሚያደርጉትን የማህበራዊ ፖለቲካዊና ህጋዊ እንቅፋቶች መዋጋትም ወሳኝ መሆኑን ሳያስረዱ አላለፉም። የቤተሰብ ምጣኔ አለም አቀፍ ፈተና ነው ይላሉ ሚስ ስቲዋርት። በማደግ ላይ ስላሉ ሀገሮች ብቻ አይደለም እየተነጋገርን ያለ ነው። እንዲያውም ይህ ሁሉም ሀገሮች እየተጋፈጡበት ያሉት ፈተና ነው። በሁሉም ሀገሮች ውስጥ መልስ ያላገኙ የቤተሰብ ምጣኔ ፍላጎቶች አሉ። ከዚህ ውስጥ ደግሞ በብዙ ሀገሮች ውስጥ የበዛውን የሚሸከሙት የቤተሰቦቻቸውን እቅዶች ለማውጣት ልጆቻቸውን ለማኖርና ቦታ ለማስያዝ ቀድሞ ያልታሰቡ እርግዝናዎች እንዳይከሰቱ ማድረግ የሚያስችሏቸውን አይነቶች አገልግሎቶች ለማግኘት ያልታደሉት እጅግ የደኸዩ የተገፉና የተረሱ የህብረተሰብ ክፍሎች ናቸው። የቤተሰብ ምጣኔ ሁሉንም ቤተሰቦች በራሳቸው ፈቃድ የሚገለገሉባቸውን የእርግዝና መከላከያ መንገዶች ሁሉ ያካተተ መሆኑን ይገልጻሉ። ዘመናዊ፣ ባህላዊና ተፈጥሯዊ መከላከያ መንገዶችን ሁሉ። ጽንስ ማቋረጥን ግን ዩኤንኤፍፒኤ፣ የተባበሩት መንግስታት የስነ ህዝብ ፈንድ፣ እንደ መከላከያ አማራጭ እውቅና አይሰጠውም። ስለምን? ለእናቲቱ ጤና ጥሩ ስላልሆነ ጥናቶች እንደሚያስረዱት አሉ። ቤተሰቦች የቤተሰብ ምጣኔና የጽንስ መቆጣጠሪያ ዘመናዊ መንገዶችን በተሻለ ማግኘት የሚችሉበት ሁኔታ ሲፈጠር በእነዚያ ሀገሮች ጽንስ ማቋረጥ ወይም ማስወረድ በህጋዊም ሆነ በህገወጥ መንገድ የሚካሄደው በከፍተኛ ደረጃ እንደሚቀንስ ያመለከቱ መሆኑንም አስገንዝበዋል።